የዛሬው መልእክታችን ያረፈው በዚህ በማርቆስ ወንጌል ምዕራፍ ሁለት ላይ ነው። የመልእክቱ ርዕስ ክርስቶስ የኃጢአት ሐኪም ወይም ደግሞ ክርስቶስ የነፍስ ሐኪም ልንለው እንችላለን በሚል ርዕስ የተዘጋጀ ነው። ባለፈው ሳምንት እንዳየነው ጌታችን ኢየሱስ ክርስቶስ ማቴዎስን እንዲከተለው ጠራው። ትዚ ላችኋል ቁጥር 14 ላይ ሲያልፍም በመቅረጫው ተቀምጦ የነበረውን የእልፊዮስን ልጅ ሌዊን ማቴዎስን አየና ጠራው እና ተከተለኛ አለው። እሱም ተነስቶ ወዲያውኑ ተከተለው እና ማቴዎስ ለዚህ ለተለየ መከተል፣ ጌታ ኢየሱስን ለመከተል ከተጠራ በኋላ መጠራቱን በእርግጥ በመረዳት አንደኛ ጠሪውን ጌታ ኢየሱስን ለማመስገን፣ ሁለተኛ ደግሞ ጓደኞቹን በሙሉ ጠርቶ የጠራው ማን እንደሆነ፣ ያዳነው ማን እንደሆነ እንዲተዋወቁ ድግስ ደግሶ ብዙዎቹን ጠራ። እና ይሄ ባለፈውም ትንሽ ያየነው ነገር ነው። እና በከተማ ውስጥ በዛ በቅፍርናሆም ከተማ ነው፣ ገሊላ ባህር አጠገብ። እና በከተማ ውስጥ የማቴዎስ ድግስ የታወቀ ድግስ ነበር፣ ጌታ ኢየሱስን ለመጥራት እና ብዙ ሰዎችን ያነጋገረ ድግስ ነው። እና የሃይማኖት አለቆች የነበሩት ፈሪሳውያንና ደቀ መዛሙርቶቻቸው በሙሉ እዛ ተሰብስበው ነበር። በእርግጥ አልተጋበዙም፣ ግን ልክ እዚህ ሀገር አንዳንድ የመንግስት ውሳኔዎች ሲደረጉ ሰዎች ፕሮቴስት እንደሚያደርጉት እዛ ማቴዎስ ቤት ዙሪያ ፈሪሳውያንና ጸሐፍቱ ተሰብስበው ልክ አይደለም፣ ልክ አይደለም የሚል አይነት ነገር ለማድረግ የተሰበሰቡ ነው የሚመስለው። እና እንደ አጋጣሚ ደቀ መዛሙርቱ ብቅ ሲሉ ይህንን ማቴዎስ ያደረገውን ግብዣ አለመደገፋቸውን በተለያየ መንገድ መግለጽ ጀመሩ። በእርግጥ ለደቀ መዛሙርቱ በግልጽ ጌታ ኢየሱስ ክርስቶስን የሚነቅፉበትን ነገር እንደተናገሩት ታያላችሁ። እዚህ ቅድም ባነበብኩት ቁጥር በእርግጥ ባለፈው ሳምንት ነግሪያቸዋለሁ። በቁጥር 14 እና በቁጥር 15 መካከል ምናልባት በጥቂቱ ቀናት በብዙ ሳምንታት ሳያልፉ እንዳልቀሩ የታወቀ ነገር ነው እና በቤቱ በማዕድ ተቀምጦ ሳለ የሚለው ጌታ ኢየሱስ በማቴዎስ ቤት ተጋብዟል እና ከደቀ መዛሙርቱ ጋር ነው የተጋበዘው። ትልቅ ግብዣ እንደሆነ እናያለን እና ብዙ ቀራጮችና ኃጢአተኞች እዛ አብረው ነበሩ ተመልከቱ እንዴት እንደተጻፈ ቀራጮችና ኃጢአተኞች ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ ይሄ ቀራጮችና ኃጢአተኞች የሚለው አባባል ልክ አሁን ፈሪሳውያኑና የእስራኤላውያን ባህል በሚናገረው መንገድ የተጻፈ አቀማመጥ ነው መጽሐፍ ቅዱስ እንደዚህ ብለን ነው እኛ ምናምነው መጽሐፍ ቅዱስን በተመለከተ ትሩቱ ላይፍ ነው ይባላል መጽሐፍ ቅዱስ ያለውን ነገር እንዳለ ሰዎች የሚሉትን ነገር እንዳለ አስቀምጦ ከዛ ላይ እኛ ትምህርት እንድናገኝ የተጻፈ መጽሐፍ ነው። ዲፕሎማቲክ መጽሐፍ አይደለም። ይሄ አንዳንድ ነገሮችን በውሸት በማስመሰል ያስቀመጠ መጽሐፍ አይደለም። አሁን ብዙ የሃይማኖት መጽሐፎች እንታያላችሁ፣ በጣም በሰው ጥበብ የተቀናበሩ ናቸው። ይሄ ግን እንዳለ ከእግዚአብሔር ሁሉን ነገር በእውነት ያስቀመጠ መጽሐፍ ነው። እግዚአብሔር ስለ መጽሐፍ ቅዱስ እየተመሰገነ። ስለዚህ በዚህ ሰዓት አሁን ጌታ ኢየሱስና ቀራጮች ኃጢአተኞች አብረው መብላታቸው ፈሪሳውያንና ፀሐፍትን በጣም አስቆጥቷቸዋል፣ እና ከዚህ የተነሳ የተናገሩትን ነገር እና ጌታ ኢየሱስ የሰጠውን መልስ ዙሪያ ላይ ነው አሁን የምንመለከተውና የመጀመሪያው ነጥቤ ታዲያ ፈሪሳውያን ስለ ጌታ የሰጡት አስተያየት የሚለው ነው። እዚህ ቁጥር 16 ላይ እንደምታዩት ምን ብለዋል? በማዕዱ ዙሪያ እንግዲህ ቀራጮች ኃጢአተኞች ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ። ብዙ ነበሩ፣ ይከተሉትም ነበር። በጣም የሆነ ሙቭመንት አለ። አሁን ይህንን ሳስብ እኔ እኔ የነበርኩባቸው አንዳንድ ቦታዎች ትዝ ይሉኛል። ለምሳሌ ጎጃም ነበርኩኝ፣ አንድ ዓመት ከሶስት ወር ጎጃም በነበርኩበት ጊዜ ተይዤ ታስር ያለው እና እናትም ነበረች ያን ጊዜ ገና መታወቃችን ነው። እና እዛ ጎጃም ውስጥ የሆነ እንቅስቃሴ ነበረ ታያላችሁ። እኔ እዛ ሄድኩኝ እና ሰዎች ወደ ጌታ ይመጣሉ ይመጣሉ ይመጣሉ እና የሆነ ሙቭመንት ነበረ። ልክ እንደዛ አይነት ሙቭመንት ነው አሁን እዚህ ጋር የምታዩት። እና ማቴዎስ ጌታን ተቀበለ። ከዛ በኋላ ማቴዎስ ጓደኞቹ እየተጠራሩ ብቻ ጌታ ኢየሱስን መከተል ጀመሩና ብዙ ሰዎች በግብዣ ቤቱ እንኳን እንደተቀመጡ ነው የሆነ የመንፈስ እንቅስቃሴ ታያላችሁ። ል ዶ የሚባለውም ሀገር ሆ እንደዚህ ነበር የሆነ እንቅስቃሴ ታያላችሁ። እና ሰዎች እየመጡ እየመጡ ቤታችን ውስጥ በቃ ቤቱ እየሞላ ይሄድ ነበር። እዛ ዝዋይም እንደዚሁ ነበር። እና ልክ እንደዚህ አይነት ሁኔታ በእርግጥ ከኔ ሁኔታ ጋር ማያያዝ አይደለም ይሄኛው ደግሞ በጣም የመጠቀ ነገር ነው። እና ብዙ ሰዎች ጌታ ኢየሱስን ይከተሉት ነበር። እና ፈሪሳውያኑ ተቆጥተዋል። የተቆጡት አቆጣጥ አያስደንቀንም። ምክንያቱም ብዙ ሰዎች ወደ ጌታ እየመጡ ስለነበረ፣ እና የሰጡት አስተያየት ምን የሚል ነው? ቁጥር 16 ላይ ጻፎችና ፈሪሳውያንም ከቀራጮችና ጻፎችና ፈሪሳውያንም ከቀራጮችና ከኃጢአተኞች ጋር ሲበላ አይተው ለደቀ መዛሙርቱ ከቀራጮችና ከኃጢአተኞች ጋር የሚበላ የሚበላና የሚጠጣ ስለ ምንድን ነው አሉ። እንግዲህ ተመልከቱ አልተጋበዙም። ፈሬሳውያንና ጸሐፍት እነዚህ ጸሐፍት የሃይማኖት አለቆች ናቸው። ፈሬሳውያንም የሃይማኖት በጣም ሲሪየስ ሰዎች ናቸው። ልክ አሁን እኛ ኦርቶዶክሶች፣ ካህናቱ፣ ቀሳውስቱ፣ ጳጳሳቱ እንደሆኑት አይነት ናቸው። በተለይ ፀሐፍቱን የመጽሐፍ ቅዱስ አዋቂዎች ሲናገሩ የሃይማኖት ዶክተሮች ናቸው። በጣም በሃይማኖቱ የረቀቀ እውቀት ያላቸው ሰዎች ናቸው። እና ጌታ ኢየሱስ ክርስቶስ የሚያደርገውን ነገር ይከታተሉ እንደነበረ፣ ይሰልሉ እንደነበረ እና እዛ አልተጋበዙም፣ ግን አይተዋል። ስለዚህ አሁን በጣም ከፍተኛ የሆነ ትችት ማውረዳቸው ነው። ለምንድን ነው የሚበላው ከጸሐፍት ከኃጢአተኞች ጋር ለምን ለምን የእናንተ መምህር ብለው ደቀ መዛሙርቱን ጠየቁት ጠየቋቸው። እና እዚ ጋኔ ያስቀመጥኳቸው ነጥቦች ማቴዎስ ከተጠራ በኋላ ብዙ ነገር ሆኗል። በማቴዎስ ቤት አሁን እየሆነ ያለው ነገር ለፈሪሳውያንና ለጸሐፍት በጣም ስጋት ፈጥሯል። ምክንያቱም እነሱ የማይጠቅሙ ናቸው፣ ቀራጮች ናቸው፣ ኃጢአተኞች ናቸው ብለው የሚወነጅሏቸው ሰዎች አሁን ህይወታቸው ሊለወጥ ሊስተካከልና ከዛ ስም እና ከዛ ነቀፌታ ወጥተው ቅዱሳን የክርስቶስ ኢየሱስ የእግዚአብሔር መንግስት ተከታዮች ሊሆኑ ነው። ስለዚህ የህይወታቸው መለወጥ የነገሮች የመንፈሳዊ እንቅስቃሴ ዛጋ መኖር በጣም ረብሻቸው እንደነበረ ነው የምናየው። እናው እንደው አንዳንድ ነገሮችን ከተለያየ መጽሐፍ ቅዱስ ክፍል ለመጥቀስ ቢያስፈልግ ለምሳሌ ዮሐንስ ወንጌል ምዕራፍ ዘጠኝ ላይ ልክ ምዕራፍ አስራ አንድ ላይ ልበል አላዛርን ጌታ ኢየሱስ ከሞት ካስነሳ በኋላ አንድ ቦታ ቁጭ ብሎ ግብዣ ተደርጎ እየበላ ፈሪሳውያንና ጸሐፍቱ ተሰብስበው እስከ መቼ ድረስ ነው፣ ዓለሙ በሙሉ ምን አድርጎታል? አሉ እሱን ተከትሎታል። ከሞት የተነሳው ሰውዬ ሳያስደንቃቸው ጌታ ኢየሱስን ሰዎች መከተላቸው በጣም ረብሻቸው ነበር እና ሃይማኖታቸውን የሚጋፋ የሚቃወም አንድ ሙቭመንት ይመጣል ብለው ያስቡ ነበረ እና ለዚህ ነው በያገሩ ክርስቲያኖች የሚሰደዱት ሰዎች ሲለወጡ ሰዎች መለወጣቸው ሳያስደንቃቸው ለእኛ አደጋዎች ናቸው ብለው ነው የሚያስቡት። እና ይሄ የክርስቶስ ኢየሱስ መንፈስ ጠላት የሆነ አመለካከት ነው። እና ጌታ ኢየሱስ ክርስቶስ በእርግጥ እዛ ማቴዎስ ቤት መግባቱ እና መጋበዙ ከብዙዎች ኃጢአተኞች ከሚባሉት ጋር መቀመጡ ጌታ ኢየሱስ ለሰዎች የሚያስብ ለሰዎች የሚጠነቀቅ ለሰዎች በእርግጥ ትክክለኛ አመለካከት እንዳለው ያስመሰከረ እውነት ነው እና ፈሪሳውያኑ ያንን እንደ ወንጀል ነው የቆጠሩት። ምክንያቱም እነሱ ከኃጢአተኞች እና ኃጢአተኞች መዳንና ወደ እግዚአብሔር መመለስ እንዳለባቸው ስለማያምኑ ነው እና ይሄ በጣም ትልቅ የመሰረተ እምነት ልዩነት እንደሆነ ታያላችሁ። በሁለተኛ ነጥብ የማስቀምጠው ፈሪሳውያኑ ይህንን አስተያየት ለመናገር ያነሳሳቸው ነገር ምንድን ነው? የፈሪሳውያኑ አስተያየት ሃይማኖታዊ ምክንያት በሚል ንዑስ ርዕስ አስቀምጨዋለሁ። እና ምንድን ነበረ ምክንያታቸው? በእርግጥ ሰዎች ኃጢአተኞች የሚሏቸው ቀራጮች አሁን ኃጢአተኞች የሚሏቸው ኃጢአተኞች ወደ እግዚአብሔር ዞር በማለታቸው በክርስቶስ ኢየሱስ አማካኝነት ምን አስቀናቸው? ምን እንደዚህ አይነት አስተያየት አሰጣቸው? የሚለውን ምክንያት ስትመረምሩ አንዳንድ አስደናቂ እውነቶችን ታያላችሁ። የመጀመሪያው ነጥብ በግልጽ ኃጢአተኞች የሚባሉ እነሱ የሚሏቸው ሰዎች በእነሱ አመለካከት ሊቀረቡ አይገባቸውም። አሁን ፈሪሳውያን እንደዚህ አይነት ሰዎች ነበሩ። ጸሐፍቶችም አንድ ሰው ኃጢአተኛ ነው ብለው ካሰቡ ያንን ሰው መቅረብና ለዛ ሰው መልካም ነገር ማድረግ ትክክል አይደለም ብለው ነው የሚያስቡት። ይሄ ከክርስትና እምነትና ጌታ ኢየሱስ ከመጣበት ዓላማ ሙሉ ለሙሉ ውጭ የሆነ ነገር ነው። ጌታ ኢየሱስ ክርስቶስ የመጣበት ዓላማ ኃጢአተኞችን መቅረብ በተለያየ ችግር ውስጥ የህይወት ውጣውረድ ውስጥ የገቡትን ሰዎች ቀርቦ ከዛ የህይወት ውጣውረድ ውስጥ ምን ማድረግ ነው ማውጣትና የእግዚአብሔር ህዝብ ሆነው ሰላምና ረፍት አግኝተው እንዲኖሩ ነው። እነሱ ግን ኃጢአተኞች የሚባሉት ሊቀረቡ አይገባም። ለምንድን ነው ከኃጢአተኞች ጋር የሚበላው? ለምንድን ነው ከኃጢአተኞች ጋር የሚጠጣው? አሁን ተመልከቱ። በውስጣቸው ያለው አስተሳሰብ ይሄንን የተቃወመ አመለካከት ስለነበረ ነው። በግልጽ ከእግዚአብሔር ዓላማና ከእግዚአብሔር የሃይማኖት እይታ ውጪ የሆነ ነው። ሁለተኛውን እዚህ ጋር ያስቀመጥኩት ነጥብ በግልጽ ህመምተኞች የሚባሉ ሊቀረቡ አይገባም እንደዚህ የሚል እዚህ። ጠዋት ፓስተር ፖርተር አንድ ጥቅስ ሲጠቅስ ነበር። ዮሐንስ ወንጌል ምዕራፍ 9 ላይ ህመም የሚባለው ነገር በፈሪሳውያንና በጸሐፍቶ አይምሮ የተያያዘው ከምን ጋር ነው መሰላችሁ? ከትውልድ እርግማን ጋር ነው። እነሱ የሚሉት አንድ ሰው ከታመመ ወይም ደግሞ አንድ ሰው በችግር ውስጥ ካለ የሆነ እርግማን አለበት። እንደውም ዮሐንስ ወንጌል ምዕራፍ ዘጠኝ ላይ ብትመለከቱ አንድ ጠዋት ተጠቀሰ ያልኳችሁ ጥቅስ ምንድን ነው? ደቀ መዛሙርቱም ራሳቸው ገና ያልጠራ አመለካከት ነበራቸውና በመንገድ እያለፉ እያሉ ጌታ ኢየሱስ ክርስቶስ ከመወለዱ ጀምሮ እውር የነበረውን ሰው አየና ልክ ወደሱ ጠጋ ሲል ደቀ መዛሙርቱ ጌታ ኢየሱስን ጠይቀው ይሄ ሰው ዕውር ሆኖ እንዲወለድ ምክንያቱ ምንድን ነው? ወላጆቹ ኃጢአት ስለሰሩ ነው ወይስ እሱ ኃጢአት ስለሰራ ነው? የሚል ጥያቄ ጠየቁ እና ይሄ በጣም አስገራሚ ጥያቄ ነው። ጥያቄው የተነሳበት ምክንያት ልንገራችሁ። ልክ የፈሪሳውያኑን አመለካከት ነው የሚያንጸባርቀው፣ እና ደቀ መዛሙርቱ ገና ገና በደንብ ያልጠራ የክርስቶስ ኢየሱስ መረዳት እንዳልነበራቸውም ያሳየ ነገር ነው እና በእነዚህ በፈሪሳውያኑና በእስራኤል ባህል ውስጥ የሩቅ ምስራቅ የሆነ አዲስ ትምህርት መጥቶ አንዳንዶችን አይምሯቸውን እንደለወጠው ይነገራል። በዛ በዮሐንስ ወንጌል ምዕራፍ ዘጠኝ ላይ ምንድን ነው መሰላችሁ? ይሄ እንደዚህ ይሉታል በእንግሊዝኛ ትራንስ ማይግሬሽን ኦፍ ሶልስ የሚባል ነገር አለ አሁን የሰዎች ነፍስ አሁን ሞርሞኖች እንደሚያምኑት እንደማለት ነው። የሰዎች ነፍስ የእናንተ ነፍስ የቆንጂት ወይ የእናት ወይ የኤልሳ ማለት ትችላላችሁ ድሮ ይኖሩ ነበር ነፍሳችን እና ከዛ ድሮ ይኖር የነበረው ነፍሳችን በሆነ መንገድ በተለያየ መንገድ የተለያየ ሁኔታ ውስጥ ገብቶ ግን አሁን እንደገና ተወለደ። ልክ ሩቅ ምስራቆች ቡዲስቶች፣ ሂንዲስቶች እንደሚያምኑት አይነት ነገር ነው ሪኢንካርኔሽን እንደሚባለው እና ድሮ ኃጢአት የሰራው ሰው አሁን እውር ሆኖ ተወለደ፣ ድሮ ኃጢአት የሰራው ሰው አሁን ሽባ ሆኖ ተወለደ የሚል እምነት በአይሁድ ባህል ውስጥ እንትን እያለ ነው እየተሰራጨ ነበር፣ እና ጌታ ኢየሱስ ቀጥታ ነው የተቃወመው። ልክ አይደለም፣ ወላጆቹ ወይም እሱ ኃጢአት ስለሰሩ አይደለም የእግዚአብሔር ተአምር በእሱ ላይ እንዲገለጥ ነው ብሎ ነው ጌታ ኢየሱስ የተናገረው እና አሁን ፈሪሳውያኖቹ እነዚህ ኃጢአተኞች ድሮም ኃጢአት ስለሰሩ አሁንም ኃጢአተኞች ናቸው፣ ከነሱ ጋር እነሱ ቶታሊ መመባል አለባቸው ሊራቁ፣ ሊገለሉ የሚገባቸው ናቸውና ኢየሱስ እንዴት ሊቀርባቸው ቻለ የሚል አይነት ጥያቄ ነበራቸው እና ጥልቅ የሆነ የፍልስፍናም ጥያቄ እንደነበረ እንድታስታውሱ ነው። እና ሌላው ሶስተኛው ነጥቤ እዚህ ጋር ያስቀመጥኩት የሃይማኖት ስርዓት ተከታይ ያልሆኑ ሰዎች በእነሱ አመለካከት ከሃይማኖቱ ጥቅም ውጪ መሆን አለባቸው የሚልም እምነት ነበራቸው። አሁን እናንተ የክርስትና እምነት ተከታዮች ናችሁ እና የክርስትና እምነት ተከታዮች ያልሆኑ በእርግጥ ወደ ጌታ ወደ ኢየሱስ ክርስቶስ ካልመጡ የመጨረሻ ውጤቱ መጥፎ ነው ለነሱ። ግን በዛን ሰዓት አይሁዳውያን ፈሪሳውያኑ ያስቡ የነበረው የሃይማኖቱን የነሱን የፈሪሳውያኑን ስርዓት ያልተከተሉ ሰዎች የፈሪሳውያን እንክብካቤ፣ የፈሪሳውያን መልካምነት፣ የፈሪሳውያን ጉብኝት፣ የፈሪሳውያን ጸሎት አያስፈልጋቸውም የሚል አይነት አመለካከት ነበራቸው። ስለዚህም ስለዚህም ለምጻምን ቢያዩ ምንድን ነው የሚያደርጉት መሰላችሁ? አሁን ብዙ ለምጻሞች ወደ ጌታ ወደ ኢየሱስ ክርስቶስ እየመጡ ይፈወሱ ነበር። ግን እናንተ ፈሪሳዊ ሆናችሁ ወይም ጸሐፍት ሆናችሁ ወይም የሃይማኖት አለቃ ሆናችሁ፣ ያን ጊዜ አንድ ፈሪሳዊ ከሩቁ ብታዩ የምታደርጉት ነገር ምንድን ነው? ድንጋይ አንስታችሁ በሩቁ ማባረር ነው። ምክንያቱም ለምጹ ምን ይሆንብኛል ነው የሚሉት ይጋባብናል ከለምጹ የተነሳ እኛም ራሳችን እንረክሳለን። አሁን ማቴዎስ ወንጌል ምዕራፍ 9 ላይ ደም ሲፈሳት የነበረችው ሴትዮ 12 ዓመት ደም ይፈሳት የነበረች ሴት ወደ ጌታ መታ ተፈውሳለች። አንድ አይሁ አንድ ፈሪሳዊ ሰው ያችን ሴት ቢያገኛት ምንድን ነው የሚለው? ደም እንደሚፈሳት የሚያውቅ ከሆነ በቀጥታ በድንጋይ ነው የሚያባርራት ካጠገቡ ምክንያቱም ረክሳለሁ ብለው ነው የሚያስቡት። ስለዚህ ኃጢአተኛ ወይም አንድ በሽተኛ በፍጹም ሊቀረብ ወይም ደግሞ ቀርበን ሰብአዊ ርህራሄና ሰብአዊ አገልግሎት ልንሰጠው አይገባንም የሚል አመለካከት ነበራቸው። ስለዚህ ከዚህም አመለካከት የተነሳ ኃጢአተኞችን ይጸየፉ ነበር። በራሳቸው ሃይማኖተኝነት፣ በራሳቸው ጤናማነት፣ በራሳቸው መልካምነት በጣም ይመኩ ነበር። እውነቱ ግን ሃይማኖታቸው ላይ ላዩን ነበረ፣ የውሸት ነበረ፣ እውነተኛ አልነበረም። ከዚህ የተነሳ ነው ጌታ ኢየሱስ ክርስቶስ የሚከተለው መልስ መስጠት ያስገደደው። አሁን ታያላችሁ። ቁጥር 17 ላይ እንደገና ላንብብላችሁ የማርቆስ ወንጌልን። ማርቆስ ወንጌል ምዕራፍ ሁለት ጻፎችና ፈሪሳውያን ከቀራጮችና ከኃጢአተኞች ጋር ሲበላ አይተው ለደቀ መዛሙርቱ ከቀራጮችና ከኃጢአተኞች ጋር የሚበላና የሚጠጣ ስለምንድን ነው? ምክንያት ስላላቸው ነው። በሁለተኛው ነጥብ ያስረዳኋቸው ያንም ምክንያት ነው። አሁን ይህንን ሲሉ ጌታ ኢየሱስ ክርስቶስ ሰማ። ቁጥር 17 ላይ እንደዚህ አለ። ኢየሱስም ሰምቶ ህመምተኞች እንጂ ብርቶዎች ባለመድኃኒት አያስፈልጋቸውም፣ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም አላቸው። ማቴዎስ ወንጌል ምዕራፍ 9 ቁጥር 12ና 13 ይህንኑ ቃል ይናገራል፣ ግን ለየት ባለ መንገድ አሁን እዚህ ጋር ስታዩ ጌታ ኢየሱስ ህመምተኞች እንጂ ብርቶች ባለመድኃኒት አያስፈልጋቸውም ነው ያለው። ቁጥር 12 እና 13 ማቴዎስ 9 ላይ እንደዚህ ነው ያለው፣ ኢየሱስም ሰምቶ ህመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም፣ ነገር ግን ሄዳችሁ ምሕረት እንወዳለው መስዋዕትንም አይደለም ያለው ምን እንደሆነ ተማሩ አለና ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁምና አላቸው የሚገርም መልስ ነው የጌታ ኢየሱስ ክርስቶስ መልስ በእርግጥ ከነሱ የእምነት አረዳድና ዓላማ በጣም የተለየ ነው እነሱ ቅድም እንዳልኩት ኃጢአተኛ ከሆነ አንድ ሰው መጣል አለበት በሽተኛ ከሆነ አንድ ሰው መጣል አለበት ኃጢአተኛ ከሆነ ድሮ የሰራው ኃጢአት መጥቶ ስለተጣበቀበት ነው በፍርድ ውስጥ ነው እና እግዚአብሔር የማይመለከተውም እኛም አንፈልገውም የሚል አመለካከት ነው ጌታ ኢየሱስ ግን እኔ የመጣሁት ለዚህ ዓላማ ነው። ኃጢአተኞችን ልፈልግ ነው የመጣሁት። በደለኞችን፣ የተጣሉትን ላነሳ ነው የመጣሁት። ስለዚህ መልሱ እሱ የሰጠው መልስና እነሱ ያላቸው አረዳድ ከፍተኛ ልዩነት አለ። በኋላ አንዳንድ ነጥቦች እናገራሉ። በእርግጥ የጌታ የኢየሱስ ክርስቶስ መልስ እነሱ ምን አይነት አስተሳሰብና መንፈሳዊ መጽሐፍ ቅዱሳዊ መንፈሳዊ እውነተኛ መረዳት እንደሌላቸው ያሳየ ነው። አሁን መጽሐፍ ቅዱስ በሙሉ ከዘ ፍጥረት ጀምሮ እስከ ራእይ ድረስ ብትመጡ በተለይ እነሱ የተመሰረቱበት ብሉይ ኪዳን እግዚአብሔር የተሰበሩትን እንደሚያነሳ በሽተኞችን እንደሚጎበኝ በአመድ ላይ የተቀመጡትን ኢሳያስ 61 ላይ ብትመለከቱ በአመድ ላይ ተቀምጠው የሚያለቅሱትን እንደሚያነሳ እና በለቅሶ ፋንታ የደስታ ዘይት እንደሚሰጣቸው በሀዘን ፋንታ የምስጋና መጎናጸፊያ እንደሚደረብላቸው ይናገራል። ግን ያንም በሙሉ ደፍጥተው የራሳቸውን ዓላማና የራሳቸውን እምነት ያቆሙ ሰዎች ናቸው እና መጽሐፍ ቅዱሳዊ መረጃ መረዳት በፍጹም አልነበራቸውም። ለምንድን ነው እግዚአብሔር ይነዛን ነገሮች ይናገር የነበረው? ኦኬ የድሮውን መረዳት ባይኖራቸው እግዚአብሔር መሲህ የሚልክበት ዓላማ ምንድን ነው የሚለውን ጥያቄ እንኳን አልጠየቁም። መሲሁ የመጣው ሰዎችን ለማዳን ነው። ጌታ ኢየሱስ ክርስቶስ የተናገረው ልክ ነው። ህመምተኞችን እንጂ ብርቶችን ለመጥራት አይደለም የመጣሁት ህመምተኞች እንጂ ጤናማዎች ባለመድኃኒት ምን ያስፈልጋቸዋል? ጌታ ኢየሱስ ክርስቶስ እኔ የኃጢአት ሐኪም የነፍስ ሐኪሞኝ ነው የመጣሁት። እና ህክምና የሚሰራው በማን ውስጥ ነው? በኃጢአተኞች ውስጥና ነፍሳቸው በታወከችባቸው ሰዎች ውስጥ ነው። ለዚህ ነው አሁን እኔ በዚህ ዓለም ያለውን የዚህ የብልጽግና ወንጌል እንቅስቃሴ እማልደግፈው ሰዎች መቶ ብር ከሰጣችሁ ሁለት መቶ ብር ይሆንላችኋል። መቶ ብር ኪሳችሁ ያለውን ከወረወራችሁ አንድ ሺ ሁለት ሺ ብር ይሰጣችኋል። ይሄ የቤተ ክርስቲያን አገልግሎት ምክንያትም አላማም አይደለም። ቶታሊ እና ሰዎች ችግራቸው፣ መሰረታዊ ችግራቸው የብር እና የወርቅ ችግር አይደለም። ሰዎች ችግራቸው ከእግዚአብሔር ጋር የመታረቅ ችግር ነው። ሰዎች ሰላም ያጡት ብርና ወርቅ ስለሌላቸው አይደለም። ሰዎች ሰላም ያጡት ከእግዚአብሔር ጋር ስላልታረቁ ነው፣ የኃጢአት በሽተኞች ስለሆኑ ነው። ስለዚህ እነሱ የሃይማኖትን ዓላማ የሳቱ መሆናቸውን ጌታ ኢየሱስ ክርስቶስ የሰጠው መልስ በትክክል አረጋግጧል። አሁንም በዚህ ዘመን የሃይማኖት ዓላማ በጣም የተሳሳተበት ዘመን ውስጥ ነው ያለ ነውና ጌታ በእውነት በመንፈሱ እውነተኛ መረዳት እንዲሰጠን በጣም መጸለይ አለብን። ስለዚህ የጌታ ኢየሱስ ክርስቶስ መልስ እዚህ ጋር ተጨማሪ ሀሳብ የሰጠውት መልሱ ጌታ ኢየሱስ የመጣበትን ዓላማ የገለጠ ነው። በሽተኞችን እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም። ይሄ ጌታ ኢየሱስ ክርስቶስ የተናገረው ቃል ዓለም አቀፍ እውነታ ነው። አይደለም እንዴ? ዓለም አቀፍ እውነታ ነው። እናንተ ሐኪም ቤት እስኬንያዚ ሆስፒታል ወይም ሌላ ሆስፒታል ለመሄድ ካሰባችሁ አንድ ችግር አለባችሁ ማለት ነው። ዝም ብሎ ማንም ሰው ዝም ብሎ ሐኪም ቤት ይሄዳል እንዴ? አይሄድም። በተለይ እዚህ አሜሪካ ውስጥ ማንም ሰው ሐኪም ቤት የሚሄድ አይመስለኝም፣ ዝም ብሎ ጤነኛ የሆነ ሰው። ምክንያቱም ሕክምና ራሱን የቻለ ምንድን ነው ወጪ ነው፣ ኤክስፔንሲቭ ነው፣ አይደለም? ነፃ እንኳን ሆኖ እንግሊዝ ሀገርና ሌሎችም ሀገሮች ዝም ብሎ ሰው ምንም ሳያሞ ሐኪም ቤት አይሄድም። ስለዚህ ጌታ የሱስ የተናገረው ነገር ዓለም አቀፍ እውነታ ነው በሽተኞች እንጂ ባለጤናዎች ምን አያስፈልጋቸውም ሐኪም አያስፈልጋቸውም። እና እነዚህ ፈሪሳውያን ይህንን እየሰሙ ነው። ጌታ ኢየሱስ ክርስቶስ የሰጠው መልስ መሰረታዊ ደግሞም እውነተኛ ዓለም አቀፍ ክርስቲያን እንኳን ባትሆኑ ዓለም አቀፍ እውነታ ላይ የተመሰረተ ነው። እግዚአብሔር ይመስገን። ግን የሚቀጥለው ነጥቤ ጌታ ኢየሱስ የተናገረለት ህመም ወይም በሽታ ምንድን ነው የሚለውን ነገር መረዳት ነው። አሁን ጌታ ኢየሱስ ክርስቶስ የተናገረለት በሽታ ወይም ህመም ምንድን ነው? በእርግጥ ጌታ ኢየሱስ ክርስቶስ ይህንን ሲናገር ባለመድኃኒት ህመምተኞች እንጂ ብርቱዎች ማለት ብርቱዎች እዚህ ማርቆስ ወንጌል ላይ ጤናማዎች ማለት ነው ባለመድኃኒት አያስፈልጋቸውም ብሎ ሲናገር ህመምተኞች ያላቸው እነማንን ነው? ይሄ መቼም ምሳሌያዊ ንግግር እንደሆነ ታያላችሁ። ቁጥር 17 ህመምተኞች፣ እዛኛው ማቴዎስ ላይ ህመምተኞች፣ በሽተኞች ህመምተኞች ናቸው ባለመድኃኒት የሚያስፈልጋቸው የሚለውን ነገር ነው የምንመለከተውና ህመምተኞች ብለው የተናገረላቸው ህመምተኞች እነማን ናቸው? ህመሙ ምን አይነት ነው የሚለውን ነገር ስንመለከት አንዳንድ መሰረታዊ እውነቶችን እናገኛለን። ህመሙ በእርግጥ ጌታ ኢየሱስ የጠቀሰው ህመም የስጋ ህመም አይደለም። የምን ህመም ነው? የነፍስ ህመም ነው። የምን ህመም ነው? መንፈሳዊ ህመም ነው። ይሄ መንፈሳዊ በሽታ ነው። እና ይህንን ነው ጌታ ኢየሱስ እየተናገረ ያለው። አሁን እናንተ ኃጢአተኞች የምትሏቸው ቀራጮች የምትላቸው እኔም ሐኪም የሚያስፈልጋቸው የነፍስ በሽተኞች ናቸው። መንፈሳዊ በሽታ አለባቸው፣ ሐኪም ያስፈልጋቸዋል። እኔ ደግሞ የመጣሁት ምን ሆኜ ነው? በኋላ የምናገርበታለሁ። የነፍስ የኃጢአት ሐኪም ሆኜ ነው የመጣሁት እያለ ነው እየተናገራለሁ። እና በሽታው መንፈሳዊ ነው፣ በሽታው የነፍስ ነው። ነፍሳቸው ታማለች፣ መንፈሳቸው መንፈሳዊ ህመም ውስጥ ነው ያለው። እና ይሄንን ነው ጌታ ኢየሱስ ክርስቶስ እያስረዳ ያለው። ይሄ ፈሪሳውያኑ በፍጹም የማይገባቸው ነገር ነው። እነሱ የሚያስቡት ከዘር ልዩነት አንጻር ነው። እኛ አይሁዳውያንን የአብርሃም ዘርንን የአብርሃም ዘር ስለሆንን የቃል ኪዳን ሕዝብንን እኛ የእግዚአብሔር ልዩ ሕዝብንን አሁንም እንኳን የተለያዩ የዓለም ክፍሎች እንደዛ ብለው ስለ አይሁዳውያን ይናገራሉ። ውሸት ነው። ማንኛውም የሰው ልጅ ኃጢአተኛ ነው። ማንኛውም የሰው ልጅ መንፈሳዊና የነፍስ በሽታ አለበት። ለዚህ ነው ሶስተኛ ነጥብ እዚኛው ላይ ያስቀመጥኩት የሰው ዘር ሁሉ ህመምን ነው ጌታ ኢየሱስ ክርስቶስ የጠቀሰው። ይሄ ኃጢአት የሚባለው ነገር ከእናት ጋራ ማታ ስንወያይ ነበር። በአሁን ባሉት የፕሮቴስታንት ቤተ ክርስቲያኖች ውስጥ ከፍተኛ የሆነ የአስተያየትና የአመለካከት ለውጥ እየመጣ ነው። ይሄ ለውጥ የስህተት እንቅስቃሴ በቀጥታ ያለበት ነው። ምንድን ነው ለውጡ? በቤተ ክርስቲያን ውስጥ ስለ ኃጢአት መሰበክ ነው የሚገባው። ሰዎች ከኃጢአት እንዴት ነፃ እንደሚወጡ ነው ሊነገራቸው የሚገባው። ይሄ የሰው ዘር ሁሉ ህመም የሆነውን ቤተ ክርስቲያን ተናግራ ሰዎች ከዛ ህመም ውስጥ እንዲወጡ ጥሪ ነው ማድረግ ያለባት። ግን አቅድምም ተናግር ያለው በጠቅላላ የፕሮቴስታንቱ ዓለም ስለ ብልጽግናና ስለ መበላለጥ ነው የሚያወራው። ያ ከመጽሐፍ ቅዱስ አጠቃላይ ግንዛቤ አኳያ ስተት ነው። መጽሐፍ ቅዱስ የሚናገረው ሰዎች አጣተኞች ናቸው። ይሄ የሰዎች ህመም መንፈሳዊ ነው። ስጋዊ ነገር የሰዎችን መንፈሳዊ ህመም ሊያርመውና ሊያስተካክለው በፍጹም አይችልም። ስለዚህ የሰው ዘር ሁሉ ህመም ነው። በዘር የሚተላለፍ ህመም ነው። እኛ ከደማችን ጀምሮ ከመወለድ ጀምሮ በኃጢአት በሽታ ውስጥ ሆነን ነው የተወለድ ነው ሁላችንም፣ ህፃናቶችን በሙሉ እና ይሄ የሰው ዘር ህመም የሆነው ኃጢአት ደግሞ ሰዎችን ሁሉ ያዳከመ ኃጢአት ነው። የስነ ምግባር ኃይል እንዳይኖራቸው አድርጓል። ሽባ አድርጓቸዋል። አሁን መጨም አሁንም እንደገና ልበለው። ቅድም ወደዚህም ስንመጣ ለናስ ነግራ ነበር እዛ ጋ የሆነ የቤት ዕቃ ተወርውሯል ወደዛ መንገድ ላይ እና አንድ አሮጌ ነጭ ሽማግሌ የተጣለው ቤት ዕቃ ውስጥ አንዳንድ ነገሮችን ሲፈልግ አሁን አልኳት፣ እንደዚህ አይነት ነጮች እንደዚህ ናቸው ብሎ ኢትዮጵያ ውስጥ ቢነገር ሰው ያምናል። የወደቁ ናቸው፣ ተራዎች ናቸው ምናምን ናቸው ብሎ ኢትዮጵያ ውስጥ ስለ ነጮች ብትናገሩ ሰው ያምናቸዋል። አምናቸው ኃጢአት ግን ማንንም ሰው እንደዛ ነው የሚያደርገው እና በሽተኞች ናቸው ሰዎች በኃጢአት ስለዚህ ብዙ ሰዎች የወንጌል እውነት፣ የወንጌል ስብከት ያስፈልጋቸዋል ከዚህ ውስጥ እንዲወጡ እና የሰው ዘር ሁሉ ህመም ነው የምንመርጠውን ነገር በህይወታችን ኃጢአት በሽታ ሆኖ ያዛባዋል መምረጥ የሚገባንን እውነት እንዳንመርጥ ያደርገናል፣ እና ህይወታችን ያለ ትርጉምና የዓላማ ውስጥ ያለ ዓላማ ተቀምጦ በጥፋት መንገድና በጥፋት ጎዳና እንድንሄድ ያደርገናል። እኔ አሁን ለእናንተ የምናገረው ስለ ኃጢአት በሽታ ነው። ጌታ ኢየሱስ ክርስቶስ በትክክል ያስቀመጠው ይህንን የኃጢአት በሽታ ነው። ይሄ የነፍስ በሽታ ነው። ይሄ የመንፈስ በሽታ ነው። ይሄ በህይወታችሁ ካልታረመ ካልተስተካከለ አሁን ካልታከመ ይገላችኋል፣ ነው የሚለው ጌታ የሱስ እኔ የመጣሁት ደግሞ ስጋዊ ለውጥን ለማምጣት ሳይሆን ለስጋዊ ለውጥ ሁሉ ጠቃሚ የሆነውን መንፈሳዊ ለውጥ በውስጣችሁ ለማስቀመጥ ነው መንፈሳዊ ፈውስ በውስጣችሁ ለማስቀመጥ ነው ነው እያለ ያለው እና የተናገረለት በሽታ ይሄ የኃጢአት በሽታ ነው። አሁንም ሌላ ነጥብ እናገራለሁ። ኃጢአት እንደ ተላላፊ በሽታ ነው፣ ታውቃላችሁ። ከሰው ወደ ሰው ይተላለፋል። ከቤተሰብ ወደ ቤተሰብ ይተላለፋል እና ገዳይ በሽታ ነው። ከማህበረሰብ ወደ ማህበረሰብ ይተላለፋል። አሁን እዚህ ላይ እንደ ምሳሌ ያስቀመጥኩት ነገር አለ፣ ታውቃላችሁ። ተመሳሳይ የተመሳሳይ ጾታ ጋብቻ የተመሳሳይ ጾታ የግብረ ስጋ ግንኙነት የሚባል ነገር ይሄ የዌስቶች በሽታ ነው። ግን ብዙ ነጮች የት ነው እንደዚህ አይነት ነገር ማስተላለፍ የሚፈልጉት? አፍሪካ ነው። ናይጄሪያ፣ ጋና እየሄዱ ነው ሰዎች እየቀጠሩ ከሰዎች ጋር ኃጢአት የሚያደርጉት ልክ ከዚህ ከምዕራቡ ዓለም ወደ ምስራቁ ዓለም እየተዛመተ እየተስፋፋ እየተስፋፋ በጣም አሰቃቂ በሆነ ሁኔታ ውስጥ የሰውን ህይወት እየገደለ ነው። ተላላፊ ነው። ኃጢአት በሽታ ነው። በጌታ በኢየሱስ ክርስቶስ ካልተፈወሰ ሰዎችን የሚጎዳና ወደ አዘቅት የሚወስድ ነው። ጌታ ኢየሱስ የመጣው ለዚህ ነው። ነው የሚለው ህመምተኞች እንጂ አለ ጌታ ኢየሱስ፣ ብርቱዎች ባለ መድኃኒት አያስፈልጋቸውም። ስለዚህ እኔ ያለሁት በትክክለኛ ህክምና በሚያስፈልጋቸው ሰዎች መካከል ነው። እናንተ ፈሪሳውያን ይሄ አይገባችሁም። እኔ ግን ስለማቀው ችግሩን የሚፈወሱት ሰዎች መካከል ነው፣ አሁን ሕክምናዬን እያከናወንኩ ያለሁት እያለ ነው ጌታ ኢየሱስ ክርስቶስ። እና እኛም ልብ ውስጥና ሕይወት ውስጥ ጌታ ኢየሱስ ክርስቶስ እንዲገባ መጠየቅ ያለብን ይህንን የመጣበትን ዓላማ በልባችንና በውስጣችን እንዲያከናውን ነው። የመጨረሻው ይሄ የሰዎች ጌታ ኢየሱስ ክርስቶስ የተናገረለት በሽታ ወይም ሕመም በሰው ውስጥ በጥልቅ የተቀመጠ ነገር ነው። ማንም ሰው አያየውም። ውጤቱን እናያለን። ሰዎች ገና ማመፅ ሲጀምሩ ወይም ማምሸት ሲጀምሩ ወይም ደግሞ የሆነ የሆነ ትዕቢት ሲጀምሩ እናየዋለን፣ እናነበዋለን። ግን ውስጥ ነው የተቀመጠው። በዱላ በመደብደብ በመቀጥቀጥ ወይም ደግሞ ብዙ በመነጋገር የሚፈወስ አይደለም። ይሄ ውስጥ የተቀመጠ ነገር ነው። እና ያንን አይቶ ሊፈውስ የሚችል ጌታ ኢየሱስ ክርስቶስ ብቻ ነው። እዚህ ጋር ነጥቦች አስቀምጫለሁ። ከዚህ ሕመም ማንም ራሱን ማዳን አይችልም። እንዳታስቡ ከኃጢአት በሽታ ራሳችሁን ማዳን አትችሉ። ሌላም የሰው ጥበብ፣ የሰው ፍልስፍና የኃጢአትን በሽታ ሊያድነው አይችልም። ሰዎች ሁሉ የሆኑትን ነገር እየሆኑ ያሉት ያደረገው ነገር ይሄ ኃጢአት የሚባለው በሽታ ነው። አው በጣም አስፈሪ፣ በጣም መጥፎ በሽታ ነው ኃጢአት። ጌታ ኢየሱስ ክርስቶስ የተናገረለት በሽታ ኃጢአት የሚባለው በሽታ ነው። አንድ ጊዜ ድሮ አንድ ማቀው ወንድም። አዲስ አበባ ውስጥ ሲሄድ የሆኑ የባህል መድኃኒት የሚሸጡ ሰዎች ነበሩ እና የባህል መድኃኒት የሚሸጡ በየመንገዱ የኪንታሮት በመድኃኒት፣ የቁርጥማት መድኃኒት ምናምን እያሉ ሰብስቦ ስራ ስር የሚሸጡ ሰዎች አሉ እና አንዱን ጎንበስ ብሎ አንድ ጊዜ አነጋግሮት ይሄ የምን መድኃኒት ነው የከሌ? ይሄ የምን መድኃኒት ነው የከሌ? እባክህ አንድ መድኃኒት እፈልጋለሁ ለአንድ በሽታ አለብኝ። ለዛ በሽታ የሚፈውስ መድኃኒት አለ ሆይ ብሎ ሲጠይቀው ምንድን ነው በሽታው ንገረኝ ሲለው ኃጢአት ብሎ ተናገረ። አይ ለዚህ የለኝም ለዚህ የለኝም። እንደውም ሰምቼ አላቅም። እንደዚህ አይነት በሽታ አለው እና ለነገሩ ልጁ ስለዛ ስለ ኃጢአት በሽታና መድኃኒቱ ምን እንደሆነ እንደነገረው ነግሮኛልና እውነት ነው። ኃጢአት በሽታ ነው። ዓለማዊ፣ ባህላዊ፣ ሰዋዊ፣ ስጋዊ፣ ፍልስፍናዊ መድኃኒት የለውም። መድኃኒቱ ጌታ ኢየሱስ ክርስቶስ ብቻ ነው። ግን እዚህ ጋ በሌላው ነጥቤ በስጋ ህመምና በነፍስ ህመም መካከል ያለው ልዩነት የሚል ነገር አስቀምጫለሁ። ጌታ ኢየሱስ ክርስቶስ እንግዲህ በህመምተኞች እንጂ ብርቶች ባለ መድኃኒት አያስፈልጋቸውም ብሎ ሲናገር እየተናገረ ያለው ስለ መንፈሳዊ ህመም ነው። ስጋዊ ህመም አይደለም። እና በዚህ ውስጥ እኔ የማየው ነገር ምንድን ነው መሰላችሁ? የአካል ህመም ሲኖር ፈውስ ያስፈልገናል። የአካል ህመም ሲኖር የጤና ቀውስ ይኖርብናል። እና ያ የአካል ህመም መወገድ አለበት። የነፍስ ህመምም ካለ ያው ናቹራሊ አለብን የነፍስና የመንፈስ ሕክምና የግድ ያስፈልገናል። የአካል ህመም ካለ በጊዜው ካልታከምን ህመሙ ምን እየሆነ ይሄዳል? ስር እየሰደደ ሌሎችንም የአካላችንን አካባቢ እየበከለ እየበከለ ሄዶ በመጨረሻው ሞት እንደሚያመጣ ነፍሳችንም ደግሞ በጊዜው ካልታከመች ነፍሳችን ወደ ምን ትሄዳለች? ወደ ዘላለማዊ ሞት ትሄዳለች። የአካል ህመም የሰለጠነ ሐኪም ያስፈልገዋል። ይህንን እንስማማለን አይደለም? በተለይ እዚህ ዌስት ውስጥ ለተለያዩ ህመሞቻችን የተለያየ ሙያ ያላቸው ሐኪሞች ያስፈልጋሉ። ለጆሮ የጆሮ ስፔሻሊስት ያስፈልጋል። ለአይን የአይን ስፔሻሊስት ያስፈልጋል። ባለፈው አርብ ጠዋት የአይን ስፔሻሊስት የሚፈልጉ ኢትዮጵያውያንን በሐኪም ቤት ለመርዳት ሄጄ ነበር እና የሚገርም ነው የአይን ሐኪም ቤቱ እና ለአይን ሕክምና ጆሮ ሐኪም ጋር መሄድ አትችሉም። ለአይን ሕክምና የአንጀት ሐኪም ጋር መሄድ አትችሉም። ስፔሻላይዝ ያደረጉ ሰዎች ያስፈልጋሉ እና እነዚህ ደግሞ የብዙ ዓመት ስልጠና የብዙ ዓመት ብቃት ብቃታቸውንና ስልጠናቸውን የሚያሳይ ማስረጃ ግድግዳቸው ላይ መለጠፍ አለባቸው። ሰው ሁሉ ገብቶ ወይም ደግሞ በትክክል የሰለጠኑ ሰዎች ካልሆኑ አይናችንንም ጆሯችንንም ልባችንንም ልንሰጣቸው አንችልም። ስለዚህ ስልጠና ያስፈልገዋል። እና የሆነ ሆኖ ግን እኔ እዚህ ጋር እንደ ጠቀስኩት ነገር አለ። ስልጠናውና ልምዱ ሰርቲፊኬቱ ኖሯቸው ብዙ ዓመትም ሰርተው በጣም ይገርማቸዋል። የዓይን ስፔሻሊስቶች ሆኖ ስለ ዓይን ብዙ የማያውቁት ነገር አለ። አሁን የእኛ ሐኪም ጋር ነው የምንመጣው። ይህንን እንደ ማነጻጸሪያ ወስጄ የነፍስ ሐኪም ደግሞ የነፍስ ህመም ደግሞ የሰለጠነ የነፍስ ሐኪም ያስፈልጋታል። የነፍስ ህመም የመንፈሳዊ ህመም ይገርማቸዋል። ስለ ነፍሳችን ጌታ ኢየሱስ ክርስቶስ ሁሉንም ነገር በሚገባ ነው የሚያውቀው። ነፍሳችንን የፈጠረ እሱ ነው። ስለ ነፍሳችን ሙሉ እውቀት አለው። ስለ እኛ አሁን አሁን የነፍሳችንን ሁኔታ አሁን ያለችበትን ሁኔታ ሳይሆን ከመወለዳችን በፊት ጀምሮ እንደምንወለድ ከማን እንደምንወለድ ኤልሳ ቴዎድሮስ ተፈራ እምሩ የምትባል ልጅ ከቴዎድሮስ እና ከቆንጅት ባልቻ ደጀኔ እንደምትወለድ ድሮ ታቅዷል። የታወቀ ነገር ነው። ስለዚህ ያ ስለ ኤልሳ ነፍስ የማያውቀው ነገር የለም። አሁን ሐኪሞች የማያውቁት ነገር አለ። ስፔሻላይዝ እንኳን አድርገው ብያቸዋለሁ። ጌታ ግን የማያውቀው ነገር ለዚህ ነው እኔ የነፍስ ሐኪም ሆኜ ነው የመጣሁት ብሎ የተናገረው። እና በደንብ ስለሚያውቅ እሱ በመለኮት እቅድ ውስጥ የነፍስ ሐኪም ለመሆን ብቃት አለው። ምክንያቱም የሰራን እሱ ስለሆነ ፍጹም የሆነ እንከን የሌለው ችሎታ አለው። ጌታ ኢየሱስ ክርስቶስ ነፍሳችንን ስለፈጠረና በትክክል ስለሚያውቃት እንደዚህ አይነት ሐኪም ነው ያለን እኛ። አሁን ሕክምናው ደግሞ ኢንሹራንስ አይጠይቅም። ሕክምናው የሚጠይቀው ምንድን ነው? ልብን መስጠት ብቻ ነው። ልባችንን ከሰጠ ነው እሱ ልባችንን ከፋፍቶ አስተካክሎ አዲስ ሰው አድርጎ አዲስ ብራንድ ኒው አሁን ህይወትም መኖር ትችላለህ፣ ትችላላችሁ ብሎ የሚያሰማራን ሰው ነው። ራሱ ደግሞ ኃይልና ስልጣንም ሰጥቶ ያኖረናል። እግዚአብሔር የተመሰገነ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ የኃጢአት ሐኪም ሆኖ ነው የመጣው። ሰሞኑን የምሰማው አንድ መዝሙር ነበረ። ያ የሆነች ዘማሪ ናት የዘመረችው ላመስግንህ ላመስግንህ ትልና ከኃጢአት በሽታ ተፈውሻለሁ በአንተ ብላ ነው የምትዘምረው። ልክ ነው። ከኃጢአት በሽታ ነው ጌታ ኢየሱስ ክርስቶስ ፈውሶን ክርስቲያን እንድንሆን ያደረገን እና መንፈሳዊው ሕክምና ልክ እንደ ስጋዊው ሕክምና ስፔሻላይዜሽን ያስፈልገዋል። ፓስተር ኃይለ ልዑል ሀጢአት የመፈወስ ችሎታ የለውም ይህም ማወቅ አለባቸው የፓስተር ችሎታ የፓስተር ስጦታ ሀጢአት ወደሚፈውሰው ወደ ኢየሱስ ምን ማድረግ ነው መጠቆም ብቻ ነው እሱ ነው የሚፈውስህ እሱ ነው የሚያድንህ እሱ ነው በቃ ነፃ የሚያወጣህ እኔ ጠቋሚ ነኝ ነው ፓስተር ማለት ያለበት እንደሚፈውስ ሰው ከቆመ የማያቀውንና ብቁ ያልሆነበትን ነገር ማከናወኑ ነው ማለት ነው። ዛቲዝ ሮንግ ትክክል አይደለም። እና እኛ ኃጢአት አንፈውስም። ቄስ ኃጢአት አይፈውስም። ፓስተር ኃጢአት አይፈውስም። የሚፈውሰው ለኃጢአት ፈውስ የቆመ ሁሉን የሚችል በሁሉ ላይ ስልጣን ያለው ማን ብቻ ነው? ጌታ ኢየሱስ ክርስቶስ ብቻ ነው። ወደ ሱ ስንመጣ በፍጹምና በሙሉ ኃይል ባለው ደሙ እጥብ አድርጎ ንጹህ አድርጎ የራሱን ጽድቅ አልብሶ በእግዚአብሔር ፊት አዲስ ሰዎች አድርጎ ያቆመናል። ይሄንን ኢየሱስ ክርስቶስን ነው ማወቅና መጠጋት ያለብን። እግዚአብሔር ይመስገን። ከመጨረሻ በፊት የማቀርበው አንድ ነጥብ ማስተዋል የሚጠይቅ እውነታ በሚል ርዕስ ያስቀመጥኩት ነው። ጌታ ኢየሱስ የመጣበት ዓላማ ይሄ ነው። ወደ ምድር የመጣው ከቅድስት ድንግል ማርያም የተወለደው 33 ዓመታት ተመላልሶ በቀራኒው መስቀል ላይ ራሱን ሰጥቶ የተሰቀለበት ዓላማ የኃጢአት ፈውስ ለመሆን ነው እና የመጣው ስለ ኃጢአት አስከፊነት ባዶ ገለጻ ለመስጠት አይደለም። እኔ ስለ ኃጢአት አስከፊነት ገለጻ ሰጣለሁ እና ገለጻው ባዶ ሊሆን አይገባውም። ምክንያቱም ጥቆማ አለው። ጥቆማው ክርስቶስ ኢየሱስ ነው የሚያድናችሁ፣ ወደ እሱ ኑ ብዬ መጠቆም አለብኝ። ስለ ኃጢአት ገለጻ ሰጥቼ ኢየሱስ ክርስቶስን ማልጠቁም ከሆነ ባዶ ነው የሚሆነው ጌታ ኢየሱስ ክርስቶስ ደግሞ ስለ ኃጢአት ገለጻ አስከፊነት ባዶ ገለጻ ለመስጠት አይደለም የመጣው። እንደውም ሌላም ነጥብ አስቀምጫለሁ። ጌታ ኢየሱስ ክርስቶስ የመጣው የትልቅ ሃይማኖት እንቅስቃሴ ለመመስረትም አይደለም። አሁን ሰዎች በጣም ሮንግ ናቸው ይህን በማሰብ። ጌታ ኢየሱስ ክርስቶስ የመጣው ግለሰቦችን ለማዳን ነው እኛን ከኃጢአት አውጥቶ የእግዚአብሔር መንግስት ወራሾች ለማድረግ ነው። በእርግጥ እኛ በቤተ ክርስቲያን ተሰብስበን ጌታን እናመልካለን፣ ግን ይሄ ሂውጅ የሆነ ሃይማኖታዊ እንቅስቃሴ ለማድረግ አይደለም፣ እያንዳንዱን ሰው በግል አግኝቶ ለማዳንና ከእግዚአብሔር ጋር ለማስታረቅ ነው የመጣው እና እሱ የመጣው የኃጢአት ሐኪም ሆኖ ነው። ስለዚህ የኃጢአት ሕክምና ስልጣን አለው። እሱ የመፈወሻው ክህሎትና እውቀት ሙሉ ችሎታ አለው። አሁን ምንም ምንም አትጠራጥረው። ጌታ ኢየሱስ ጋር ከመጣችሁ ኃጢአቴን ይቅር በለኝ በፈሰሰው ደም በኩል ብላችሁ ካላችሁ ኢሚዲየትሊ ወዲያው፣ እና በቸርነቱና በምረቱ በነፃ ከኃጢአት እስራት ነፃ ትወጣላችሁ። ይሄንን ችሎታና እውቀት ኃይል፣ ስልጣን ይዞ ነው የመጣው። እኔ እዚህ ጋ አንድ ነጥብም አስቀምጫለሁ። እሱ ብዙና ሰፊ ልምድ አለው። ጌታ ኢየሱስ ክርስቶስ አመንዝራዎችን እንዴት ይቅር እንዳለ ልምድ አለው። ሰፊ ልምድ። ነፍሰ ገዳዮችን እንዴት ይቅር እንደሚል ልምድ አለው። ጌታ ኢየሱስ ውሸታሞችን እና ሰው በላተኞችን፣ ሐሜተኞችን፣ ኮራፕሽን ውስጥ የገቡ ሌቦችን ይቅር የሚልበት ይቅር ያለበት ብዙ ልምድ ልምድና ሰፊ ችሎታ አለው ጌታ ኢየሱስ። እና ወደ ጌታ ኢየሱስ መምጣት ወደ ልምድ ወዳለው ወደ ፍቱን መድኃኒት መምጣት ማለት ነው። እና የእሱ ፈውስ በእርግጥ የኃጢአት ፈውስ ሲፈውስ ፈጣንና ፍቱን ነው፣ ያለምንም እንከን፣ ያለምንም ሳይድ ኢፌክት እንደምንለው ነገር ነው የሚፈውሰው ጌታ ኢየሱስ በእርግጥ በመጨረሻ ላይ እንደዚህ ብዬ አስቀምጫለኝ። ለኃጢአት የሚያዘው መድኃኒት ፓራሲታሞል አይደለም። ለኃጢአት የሚያዘው መድኃኒት ለኃጢአት የሚያዘው መድኃኒት ማንን እንደሆን ታውቃላችሁ? ራሱን ነው። ጌታ ኢየሱስ ክርስቶስ ያዘዘው ራሱን ነው። ራሱን ነው እየሰጠን ራሱን ነው በመስቀል ላይ እየሰጠን እና ቲቶ ላይ ሐዋርያው ቅዱስ ጳውሎስ ለቲቶ ለአዲስ ፓስተር ለቲቶ ሲጽፍ ምን ብሎ ተናግሯል? መድኃኒታችንም መድኃኒታችን ብሎ ነው የጻፈው። ተመልከቱ። መድኃኒታችንም ከዓመፅ ሁሉን እንዲቤዠን ከዓመፅ ውስጥ ገዝቶ ሊያወጣን ሊያድነን ማለት ነው። መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ። ስለ እኛ ምን አድርጓል አለ? ነፍሱን ሰጥቷል። ጌታ ኢየሱስ ክርስቶስ ለኃጢአት የሰጠው መድኃኒት ራሱን ነው። መስቀል ላይ ራሱን ሰጥቶ እኔን ብትወስዱ እኔ ላይ ብትታመኑ እኔ ላይ ብትደገፉ ሙሉ ለሙሉ ከኃጢአት በሽታ ምን ትሆናላችሁ? ነፃ ትሆናላችሁ ብሎ ነው። ራሱን ነው የሰጠው። ጌታ ኢየሱስ መልአኩ ገብርኤልን አልሰጠም። የተለየ የሃይማኖት ስም አልሰጠም። ራሱን ነው የሰጠው። ለዚህ ነው በጌታ በኢየሱስ ክርስቶስ ላይ የሚታመን የሚደገፍ እምነት ነው የሚያስፈልገን፣ እና እንደዚህ አይነት አዳኝ ነው። ለዚህ ነው ምን አለ፣ ህመምተኞች እንጂ ብርቱዎች ባለመድኃኒት አያስፈልጋቸውም አለና፣ ህመሙ ኃጢአት እንደሆነ በመጥቀስ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም አላቸው ፈሪሳውያኑ ይሄ ሰንበትን በመጠበቃቸው አስራትን ከተለያየ ነገር እያወጡ በመስጠታቸው የሃይማኖት ስርዓትን በመከታተላቸው ረጃጅም ቀሚስ ለብሰው በአደባባይ ላይ በመዞራቸው ራሳቸውን ምንድን ያደረጉት ጻድቃን ያደረጉት። እንደናንተ አይነት ራሳቸውን ጻድቃንን የሚሉ ሰዎችን ለመጥራት አይደለም የመጣሁት። እናንተ እንደተጸየፋችኋቸው፣ እንደጠላችኋቸው ህብረት አብራችሁ ልታደርጉ እንደማትፈልጓቸው አይነት ሰዎች ነው የመጣሁት። እናንተ ራሳችሁን አጽድቃችኋል። በእርግጥ ጻድቃን አይደሉም፣ ራሳቸውን ያጸደቁት የውሸት ጽድቅ ነው የያዙት። እና ግን ጌታ የሱስ የሚላቸው እናንተም ኃጢአተኞች ናችሁ፣ እናንተንም ሌሎችንም ኃጢአተኞችን ለመጥራት ነው የመጣሁት። እና በእኔ ሕክምና ልትረዱ ያስፈልጋቸዋል። በእኔ ችሎታ በእኔ ቸርነት በእኔ እርዳታ ልትረዱ ያስፈልጋቸዋል። እና አሁን እንግዲህ ወደ ማጠቃለያ ስመጣ፣ ጊዜያችሁን ብዙ አልወስድም። በዚህ ሐኪም፣ በጌታ በኢየሱስ ሊረዱ የሚችሉት እነማን ናቸው የሚለውን ጥያቄ እንደ ጥያቄ አስቀምጣለሁ። በዚህ ሐኪም፣ በኃጢአት ሐኪም፣ በነፍስ ሐኪም፣ በጌታ በኢየሱስ ሊረዱ ሊፈወሱ የሚገባቸው ወይም የሚችሉ እነማን ናቸው? ጥቂት ነገሮች አስቀምጫለሁ። አንደኛ የኃጢአት ሕመም የተሰማቸው ናቸው። የኃጢአት በሽታ ውስጣቸው ያጎሳቆላቸው ጥያቄ የፈጠረባቸው ኃጢአት በልቤ ይመጣል፣ ኃጢአት፣ የኃጢአት ስሜት፣ የኃጢአት ፍላጎት ሁልጊዜ በልቤ ይመላለሳል፣ አድክሞኛል፣ አስቸግሮኛል። እንደሚገባ እንድጸልይ፣ ቃልህን እንዳነብ እና የህይወትን ዓላማ እንድረዳ አላስቻለኝም እና ይሄ ህመሙ ውስጤ ያለ ይሰማኛል ብለው የተሰማቸው ሰዎች። በእርግጥ እንደዚህ አይነት ስሜት ሊሰማን የሚችለው እግዚአብሔር ራሱ ሲረዳን ነው። እግዚአብሔር ሲረዳን ነው። እግዚአብሔር ሲገልጥልን ነው። እግዚአብሔር ሲያሳየን ነው። ልባችንን፣ ውስጣችንን ምን አይነት ኃጢአተኞች እንደሆንን እግዚአብሔር ሲገልጥልን ነው። እና የኃጢአት ውጤት ያሳሰባቸው እና ከዚያ ለመዳን የሚናፍቁ ኃጢአት ውጤት አለው። ብታምኑም ባታምኑ፣ ማንኛውም ነገር በዚህ ምድር ላይ ውጤት አለው። ኃጢአት ከሰራችሁ ውርደት ውርደት ውርደት፣ የመጨረሻ የዘላለም ሞት ውስጥ ነው የሚወስደን። እና የኃጢአትን ውጤት አይተን ኦ ሮንግ ነው ትክክል አይደለም ተሳስቻለሁ፣ እግዚአብሔር ሆይ ይቅር በለኝ ብለው ወደ ጌታ ወደ ኢየሱስ ክርስቶስ የሚመጡ ይፈወሳሉ። ለዚህ ነው እኔ ኢትዮጵያም ውስጥ እዚህም ውጭም ሀገር ብዙ ጊዜ ይህንን ተናግራሉ። ማንም ሰው ክርስቲያን ሆኖ አልተወለደም ሊወለድም አይችልም። ግን ማንም ሰው ኃጢአተኛ የሆነ ሰው ወደ ክርስቶስ መጥቶ በክርስቶስ ኢየሱስ ከኃጢአት በሽታ መዳንና መፈወስ ይችላል። ማንም ሰው ወደ ክርስቶስ ቢመጣ ግን መምጣት የሚችለው ሰው ሕክምና እንደሚያስፈልገው ሲያቅ ነው። ዝም ብላችሁ ሐኪም ቤት አይኔ አመመኝ ብላችሁ ጤነኞች ሆናችሁ መሄድ አችሉም። ልክ እንደዛ እኔ በሽታ አለብኝ ኃጢአት በሽታ ጌታ ኢየሱስ ፈውሰኝ ብለን ወደ ጌታ ብንመጣ ጌታ ኢየሱስ ይፈውሰናል። ክርስቶስ የግል ሐኪማቸው እንደሆነ አምነው ወደ ሕክምናው ሲጠራቸው ታዘው በመምጣት ለሕክምናው ወደ እሱ የሚመጡ ናቸው። በክርስቶስ የሚረዱት በእርግጥ የህክምና ኢንሹራንስ አያስፈልጋችሁም። በቀጥታ ወደ ጌታ ወደ ኢየሱስ ክርስቶስ መምጣት ነው። እሱ ዛሬም እየጠራችሁ ነው። ነይ፣ ና፣ ወደ ሕክምናዬ ወደ ሕክምናዬ ቢሮ ና እና እኔ ላክምህ እያለ ነው ጌታ ኢየሱስ ክርስቶስ የሚጠራ። እንደውም ለልባችን ለነፍሳችን ለውስጣችን ቀርቦ እኔ ላክምሽ፣ እኔ ላክምህ፣ እኔ ላድንህ፣ እኔ ላድንሽ፣ ዛሬ ከኃጢአት ውጤት ደግሞም ወደፊት ከሚመጣው ከኃጢአት ውጤት ላድናችሁ እያለ የተጠሩ ሰዎች ጥሪውን ሰምቶ ሲመጡ ጌታ ኢየሱስ ያድናቸዋል። ጌታ ኢየሱስ ዛሬም የሚናገረው ነገር ምን ትናገራለህ ብትሉት የመጣሁት ለኃጢአተኞች ነው። ኑ ወደ እኔ ላድናችሁ! ኑ ወደ እኔ ላድናችሁ! ኑ ወደ እኔ ልፈውሳችሁ የሚል ጥሪን እየጠራ ነው። ስለዚህ እኔ አንድ ማጠቃለያ ነጥብ ተናግሬያለሁ። ኃጢአተኛ እንደሆናችሁ የሚሰማችሁ ከዚህ በፊት ንስሐ ገብታችሁ ጌታ የሱስ ክርስቶስ ማረኝ ያላላችሁ ሰዎች ካላችሁ ዛሬ ወደ ጌታ ወደ ኢየሱስ ክርስቶስ በማምጣት ይቅር በለኝና የኃጢአቴን በሽታ ፈውሰህ ሰው አድርገኝ ለውጠኝ ብለን ብንጠይቀው ይለውጠናል። ለምን በኃጢአት በሽታ ትሞታላችሁ? ለምን በኃጢአት በሽታ በየቀኑ ትወዛወዛላችሁ? ጌታ የሱስ ፈውሷችሁ ሙሉ ሰው ሊያደርጋችሁ ይችላል ይህንን ጥሪ እናገራለሁ ግን በጣም መሰረታዊ እውነት ነው ይሄ ጌታ ኢየሱስ ክርስቶስ የመጣው ሰዎችን ኢንተርቴን ለማድረግ አይደለም አሁን በብዙ ቦታዎች ኢንተርቴንመንት ይመስላል የክርስትና ቤተ ክርስቲያን እዚህ አንድ ቸርች የሆነ ፓስተር ይሾማል ተብሎ ለጸሎት ተጠረች ሄጀ ነበር እና በጣም የሚያሰቅቅ ሁኔታ ነው ያየሁት እና እዛ መድረክ ላይ መድረኩ ፊት የቆሙት ሰዎች የቤተ መሪዎች የተባሉት ልክ እንደ ኢንተርቴንመንት እንደ ዳንስ በቃ ወዳ ወዲህ ወዳ ወዲህ እያሉ በጣም የሚያሳዝን ነው። ጌታ ኢየሱስ ክርስቶስ ተገልጦ ቢያይ እንዴት ነው የሚያሳፍረው። ጌታ ኢየሱስ ክርስቶስ ኢንተርቴንመንት ለመስጠት አይደለም የመጣው፣ ሕይወትን ከበሽታ ለማዳን ነው የመጣው። ቤተ ክርስቲያን የነፍስ በሽታ መዳኛ ቦታ ነው መሆን ያለባት እንጂ የሰዎች ኢንተርቴንመንት በዓለም ያላገኙትን እዚህ በሌላ ምትክ ኢንተርቴን እንዲያደርጉ አይደለም የተጠሩት። እና አሳፋሪ ነው አሁን በተለያየ ቦታ የምትመለከቱት። እና ጌታ ኢየሱስ ክርስቶስ የመጣበት ዓላማ መስቀል ላይ የሞተበት ዓላማ ምክንያቱ ሰዎች ከኃጢአት በሽታ እንዲድኑ መድኃኒት ሆኖ ለሰዎች እንዲገለጥና ሰዎች ከዛ ከኃጢአት በሽታ ድነው ሰው ሆነው እንዲመላለሱ ነው። ከኃጢአት በሽታ የዳኑ ሰዎች አንድ ነገር ያደርጋሉ። የሚያደርጉት ነገር ምንድን ነው? ያዳናቸውን ክርስቶስን ያከብራሉ። ያዳናቸውን ክርስቶስን ይከተላሉ። ያዳናቸውን ክርስቶስን ሁል ጊዜ ያደንቃሉ። ከእሱ ጋራም ጥብቅ ግንኙነት ያደርጋሉ። ያለ ሐኪማቸው መኖር አይችሉምና። እግዚአብሔር አምላክ ይህንን ታላቅ መረዳት በልባችንና በውስጣችን ያስቀምጥልን። ጌታ ይመስገን።